የትግራይ ክልል በሰላማዊ መንገድ ትግል ለሚያደርጉ ሁሉ ድጋፉን እንደሚሰጥ አስታውቋል። የክልሉ መንግስት ይህን ያስታወቀው በዛሬው ዕለት ወደ ኢትዮጵያ ለገቡ የኦሮሞ ነጻነት ግንባር ሰራዊት አባላት በተደረገ አቀባበል ላይ ነው። ትላንት በዛላንበሳ በኩል ወደ ኢትዮጵያ የገቡት ታጣቂዎች በትግራይ በአዲግራት፣ በውቅሮና በመቀሌ አቀባበል እንደተደረገላቸው ዘጋቢያችን ሙልጌታ አጽባሀ ከስፍራው በተከታዩ ዘገባ አድርሶናል። የኦሮሞ ነጻነት ግንባር ኦነግ ታጣቂዎች ከኤርትራ ትናንትና ምሽት ነበር በዘላንበሳ በኩል ወደ ኢትዮጵያ አይገቡም። በአዲግራትም ደማቅ አቀባበል ተደርጎላቸው በዛው ነው ያደሩት። ቀጥሎም በውቅሩና መቀለ ከተማም ደማቅ አቀባበል ተደርጎላቸዋል። በቃና ሀዲሳ በኦነግ ውስጥ ሆኖ ለሀያ ዓመታት ያህል ታግሏል። በህዝቡ የተደረገውን አቀባበል እንዳስደሰተው ይናገራል። የሰላሙን ጥሪ ተቀብለን ድርጅታችንም ወደ ሀገራችን እየተመለሰ ነው። አጠቃላይ ከኤርትራ ተደስተን ወደ ትግራይ ክልል ስንገባ በአደገራት ነው ቆንጆ ቅብል ያደረገልን። ከዛ እዛ ጋ ቁርስ ግብዣ ተደርጎልን እዛ አድረን፣ አሁን ደግሞ የመቀሌ ህዝብ ግራና ቀኝ እንደውም መኪናውን ማለፊያ ነው የከለከሉት። በእውነት ለመናገር ከሆነ ቆንጆ አቀባበል ጥሩ ስሜት። ቆንጆ ደስታ ነው የተሰማኝ፣ በእውነት መግለጽ ተስኖኛል ምን እንደመግለጽ። ገመቹ ጋሪ የተባለ ሌላ የድርጅቱ አባል እንደተናገረም አስራ አምስት ዓመታትን ያህል የኦነግ አባል ሁኖ ታግለዋል። ወደ ትግሉ የገባበት ምክንያት ሲያስረዳም ወደ ትግል የገባበት ዋና ምክንያት የኦሮሞ ህዝብ ጭቆና ዛሬ የተጀመረ ነገር አይደለም። ቢያንስ የኦሮሞ ህዝብ ትግል ከአንድ መቶ ሀምሳ በፊት ነው የተጀመረ። ይህም እንግዲህ እየተዋርሰ እየተዋርሰ እየተዋርሰ እኛ ጋር ደረሰ ማለት ነው። ለዚህ እኔም ከዚህ ከደረስኩ በኋላ እኔ የማያቸውና የሚሆናቸው ነገሮች ሳያቸው ደስ የማያሉኝና ለሕዝባችንም ብዙ ጭቆናዎች፣ መታፈን፣ ከመሬት መፈናቀል፣ መሞት፣ ይሄ ሁሉ ስለምደርስበት ከዚህ የተነሳ እኔም ወደ ትግር ጎራ ገባ ማለት ነው። ኦነግ ለሁሉም ጭቁን ህዝቦች ይታገላል ያለው ገመቹም ለኦሮሞ ህዝብ ብቻ እንደሚታገል ተደርጎ የሚነገር ሌሎች ለራሳቸው ፖለቲካ ፍጆታ ብለው የሚጠቀሙበት ነው ይላል። ይህ ፖለቲካ አሉባልታ ነው። እንደ ኦኔግ አነጋገር አይደለም። ይሄንን እና አንዳንዶቹ በአሉባልታን የሚጠቀሙበት የሚጠቀሙበት ወይ ደግሞ ለፕሮፓጋንዳ የሚጠቀሙበት ነገር ነው እንጂ ኦኔግ የሚታገሉ ለውጭኩን ህዝብ በሙሉ እንጂ ለኦሮሞ ብቻ አይደለም ማለት ነው። ይህን አንዳንድ ግለሰቦች ይጠቀሙበታል ወይ ደግሞ አንዳንድ ፖለቲካ ድርጅቶች ሊጠቀሙበት ይችላሉ። ግን ያለ እውነት ግን ለማንኛውም ለማንኛውም ህዝብ እኩልነት፣ ነጻነት ማለት ነው ዲሞክራሲ እንዲኖረው ይፈልጋል። ማንኛውም ሰው በነፃነት ወጥቶ እንዲገባ በነጻነት ሀሳቡን የመግለጽ በነፃነት የፈለገውን ነገር ሰርቶን ለማደር እንደምችል ነው እንጂ የኦነግ ህዝብ ኦሮሞን ብቻ ነጻ አውጥቶ ደግሞ ሌላን ብሄር ለመጥላት ወይ ደግሞ ሌላ ብሄር ላይ ጫና ለማድረግ አመለካከቱም አይደለም። ይህንን ሀሳብ የሚለው በአቀባበሉ ካገኘኋቸው የአርና ለሉዓላዊነትና ዲሞክራሲ ፓርቲ ሊቀመንበር አቶ አብርሃ ደስታ በበኩላቸው ኦነግ በሰላማዊ መንገድ ለመታገል ወደ አገር ውስጥ በመግባቱ ለኢትዮጵያ ፖለቲካ ትልቅ አቅም አለው ብለዋል። እንደ ሰላማዊና ህጋዊ ፓርቲ በሰላማዊ መንገድ ነበር የምንታገለው። ዲሞክራሲ የሚሰፍነውም በሰላማዊ መንገድ ስንታገል ነው። የዲሞክራሲ መንገድ ዲሞክራሲ ነው ብለን ነበረ። ስንታገልም ነበር። እነሱ ያው መንገድ ተዘግቶባቸው የሰላማዊ ትግል መንገድ የፖለቲካ ምህዳር ስለተጠበበ ወጥተው ነበረ ጥቅጥቅ ነበር የሚታገሉ አሁን ግን በሰላማዊ መንገድ እንታገላለን መንገዱ ተከፍተዋል ብለው ስለገቡ እኛ ወደኛ የትግል አካሄድ ስለገቡ በጣም ደስተኞች ነን። ለዚህም ያው ተቀብለናቸዋል። የትግራይ ሕዝብ ደማቅ አቀባበል አድርጎላቸዋል። ወደ ሀገራቸው ገብተው መታገል በመወሰናቸው በጣም ደስተኞች ነን። ይሄ በጣም መድረክን በጣም ያጠናክራል ብለን ነው የምናስበው። ምክንያቱም ኦነግ በኦሮሚያ ክልል በጣም ተቀባይነት ያለው ድርጅት ነው አሁንም ና ኦፌኮ እየተዋህዱ ስለሆነ ያው ኦፌኮም የመድረክ አባል ነው ስለዚህ አረናም የመድረክ አባል ነው አብረን ነው የምንታገለው አንድ ድርጅት ነን ማለት ነው ካሁን በኋላ ስለዚህ ለእኛ ጥንካሬ ነው ለኢትዮጵያም በጣም ጥሩ ነው ምክንያቱ አንድ ጠንካራ ፓርቲ እየተፈጠረ ነው ማለት ነው ስለዚህ ለሀገራችን ዲሞክራሲ ለሀገራችን ሰላም በጣም ወሳኝ ነው በመቀለ ከተማ ለታጣቂዎቹ በተሰናዳው የአቀባበል የምሳ ግብዣ የተገኙት የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊም አቶ ረዳኢ ሃለፎም በታሪክ ከ1976 ዓ ም ጀምሮ የህወሀት ታጋዮች ከኦነግ ታጋዮች ጋር ግንኙነት እንደጀመሩ አስታውሷል። አሁንም የትግራይ መንግስት በሰላማዊ መንገድ ኦነግ በሚያደርገው ትግል ድጋፍ ያደርጋል ብለዋል። ኦነግ ህገ መንግስታዊ ስርዓትን በማክበርና ና የህግ የበላይነት በማረጋገጥ ረገድ አውንታው ሚና ለመጫወት በሚያደርገው ጥረት የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ ድጋፍ እንደማይለየው ማረጋገጥ ፈልጋለሁ። ህገ መንግስታዊ ስርዓት ማክበርና የህግ የበላይነት ማረጋገጥ ጉዳይ በጋራ ርብርብ እንጂ በተናጠል እን የማይሆን ስለሆነ የኦነግ አመራሮችና የሰራዊት አባላትም በዚሁ በኩል ድርሻችሁን እንደምትወጡ የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ ከፍተኛ እምነት እንዳለው ማረጋገጥ እፈልጋለሁ። በቀጣይ ኦነግ የፌዴራል ስርዓቱ ለማስቀጠል የድርሻው እንደሚወጣ መንግስታቸው ያለውን እምነት ገልጸዋል። እኛ ኢትዮጵያውያን እንደ ሀገርና እንደ ህዝብ ህልውናችን የሚረጋገጠው በብሔሮች ብሔረሰቦችና ህዝቦች እኩልነት፣ መከባበር፣ መተሳሰብና ፍቅር ላይ የተመሰረተ ፌዴራላዊ ዲሞክራሲያዊ ስርዓታችን ዘላቅነት ሲኖረው ብቻ ነው። ለብሔሮች ብሔረሰቦችና ህዝቦች መካከል እኩልነት ሳይሆን መበላለጥን፣ መከባበር ሳይሆን መናናቅን፣ መተሳሰብ ሳይሆን መናቆርን፣ ፍቅር ሳይሆን ጥላቻን የበላይነት የሚያገኙ ከሆነ ግን ከሆነና ችግሮቹ ሲፈጠሩም በአፋጣኝ የማይተርሙ ከሆነ ግን የሀገራችን ዕጣ ፈንታ እጅግ አስቸጋሪና የተወሳሰበ መሆኑ አይቀርም። የኦነግ አመራርና የሰራዊት አባላትም በብሔሮች ብሔረሰቦችና ህዝቦች እኩልነት ላይ የተመሰረተ ፌዴራላዊ ዴሞክራሲያዊ ስርዓት ስር እንዲሰድ በሚደረገው አጠቃላይ ጥረት ገንቢ ሚና መጫወት ይችላሉ የሚል ሙሉ እምነት አለን። አንድ ሺ ሶስት መቶ የሚያህሉ በአውቶቡስ ተሳፍሮ የመጡ እነዚህ ታጣቂዎች የመሩም የኦነግ አመራር በሪ ዋጋሪም ለአቀባበሉ አመስግነው በቀጣይ ድርጅታቸው በሰላማዊ መንገድ ይታገላል ብለዋል። ድርጅታችን ከመጀመሪያው የተመሰረተው የህዝብ ፍላጎትን የሕዝብ ጥያቄን በሰላማዊ መንገድ ሳይመለስ ቀርቶ ሳይመርጦ ተገዶ ወደ ነፍጥ ማንሳት የገባበት ሁኔታ ነበር። አሁንም ቢሆን የኤርትራ ቆይታችን ለዓመታት የሚቆጠር ቢሆንም በአሁን በተገኘ ለውጥ እኛ እንደ ኦነግ ድርጅት ከመንግስት ጋር በተለያየ ጊዜ ውይይት ተደርጎ በሰላማዊ መንገድ በሀገር ውስጥ በሕዝባችን መሃል ተገኝተን ትግላችን እንድንቀጥል እድል ስላገኘን በዚህ ተጠቅመን ወደ ሀገራችን ለመመለስ ስለበቃን እንኳን ደስ አለን እንኳን ደስ አላችሁ እላለሁ። በተለያየ ጊዜ በብሔር ላይ ያነጣጠረ እርምጃ ሲወሰድ እንደነበር በሚዲያም እንከታተል ነበር። ይሄ ህዝብ ከህዝብ የሚያለያይና ቁርሾ እንዲፈጠር የሚያደርጉት ድርጅቶችና የተለያዩ ግለሰቦች የራሳቸው ፍላጎት ሳይሟላ ሲቀር የሚፈጸም ካልሆነ በቀር ኦሮሞ እንደ ኦሮሞ በማንኛውም ብሔር ብሔረሰብ ላይ አነጣጥሮ ከራሱ አኗኗሪና ና አስተሳሰብ ውጭ አድርጎ የሚያየው እንዳልሆነ እንድታወቅ ይፈልጋለሁ። እንደዚህ ስም በባህልም የኦሮሞ ህዝብ በጉድፈቻ የማንኛውም ብሔር ተወላጅ መጥቶ ወደሱ ሲመጣ አሳድጎ አንቀባቅቦ እንደ ልጁ አድርጎ አብሮት የመኖርና የማስተዳደር ባህሉ ነው። ያ አሁንም በሆን ለቀጣይም የምቀጥልበት ይሆናል። ካልሆነ በቀር በብሔር ላይ አነጣጥሮ ኦሮሞ በትግራይ ላይ ኦሮሞ በአማራ ኦሮሞ ብሔር ሌሎች ብሔር ብሔረሰቦች ላይ ጥቃት ያደርሳል የሚል ጥርጣሬ እንዳይኖራችሁ በዚህ ላይ አረጋግጣለሁ። እነዚህ የኦነግ አባሎች በመቀለ ከተማ አቀባበል ከተደረገላቸው በኋላ ወደ መሀል ሀገር ጉዞ ቀጥሏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሀ መቀለም